ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ሜዲኬር ከአውስትራሊያውያን የሕዝብ ካዝና ወጪ በሚደረግ ንዋይ የሚደጎም ሁሉ አቀፍ የጤና ክብካቤ ሥርዓት ነው። ለተጠቃሚነት ብቁ ከሆኑ ዝቅተኛ ዋጋ ያላቸው በሐኪም ትዕዛዝ የሚወሰዱ መድኃኒቶችን ያለ ክፍያ ማግኘት ወይም የሕዝብ ሆስፒታል ውስጥ መታከምን አክሎ የተለያዩ የሕክምና ግልጋሎቶችን በነፃ ያገኛሉ። የሜዲኬር ሥርዓት በሁለት ክፍሎች የተከፈለ ነው። የመጀመሪያው ክፍል በሕዝብ ሆስፒታሎች ውስጥ በነፃ መታከም ነው። የግራተን ተቋም የጤና ፕሮግራም ዳይሬክተር የሆኑት ስቴፈን ዳኬት የሕዝብ ሆስፒታሎችን አጠቃቀም አንስተው ሲገልጹ፣ የመጀመሪያው ስለ ሕዝብ ሆስፒታሎች ነው። እናም ሜዲኬር ማለት ምን ማለት ነው? ሰዎች በሕዝብ ሆስፒታል ውስጥ አላንዳች ቅድመ ክፍያ ሕክምና እንዲያገኙ ማስቻል ነው። ያም ሆስፒታል ውስጥ ተኝተው መታከምን፣ ወደ ክሊኒክ ሄደው ምርመራ ማግኘትን፣ እንዲሁም የድንገተኛ ሕክምናን ሁሉ አካቶ ማለት ነው ብለዋል። አክሎም ሁለተኛው ክፍል ጠቅላላ ሕክምና ያንና ሌሎች ስፔሻሊስቶች ዘንድ ቀርቦ ሕክምና ማግኘት እንደሆነ ሲያስረዱ ይህ ማለት ምንድን ነው? አንድ ሰው ወደ አንድ ጠቅላላ ሐኪም ዘንድ ቀርቦ ሕክምና ካገኘ በኋላ እንደ ሐኪሙ አይነት ያለምንም ክፍያ ይሄዳል፣ አሊያም ክፍያን ፈጽሞ ከሐኪሙ የሚሰጠውን የሕክምና ወጪውን ደረሰኝ ይዞ ወደ ሜዲኬር በመሄድ የተወሰነ ተመላሽ ገንዘብ ያገኛል ማለት ነው በማለት ይገልጣሉ። የሜዲኬርን ባህር ማዶ አጠቃቀም አስመልክቶም የሰብአዊ ግልጋላቶች ዲፓርትመንት ቃል አቀባይ ሃንክ ዮንጂን ተጠቃሚ ሊሆኑ የሚችሉት እነማን እንደሆኑ ሲገልጡ፣ አውስትራሊያ ወይም ኒውዚላንዳውያን ዓለም ቋሚ የመኖሪያ ፈቃድ ያላቸው ወይም በተለያዩ ሁኔታዎች ውስጥ ሆነው ለቋሚ መኖሪያ ፈቃድ አመልክተው ያሉ የአውስትራሊያ ነዋሪዎች የሜዲኬር ቱርፋቶች ተጠቃሚ ሊሆኑ ይችላሉ። በጥቅሉ አብዛኛዎቹ ቪዛ ያላቸው ሰዎች ተጠቃሚ ሊሆኑ ይችላሉ። እንዲሁም በርካታ በቪዛ አውስትራሊያ ውስጥ የሚኖሩ ሰዎች የመጡበት አገር ከአውስትራሊያ ጋር የጤና ክብካቤ ስምምነቶች ስላላቸው የሜዲኬር ተጠቃሚ ለመሆን መስፈርቱን የሚያሟሉ ናቸው። ይሁንና እዚህ ላይ ልብ ልንለው የሚገባው ጠቃሚ ነገር ቢኖር ከአውስትሬልያ ጋር የጤና ክብካቤ ስምምነት ያላቸው አገራት አሥራ አንድ ብቻ መሆናቸውን ነው። በማለት ሁሉም አገራት ከአውስትራሊያ ጋር የጤና ክብካቤ ስምምነት ውል እንደሌላቸው ያስገነዝባሉ። የሜዲኬር ተጠቃሚ ለመሆን ብቁ መሆንና አለመሆኖን ለማረጋገጥ ከፈለጉ ዲፓርትመንት ኦፍ ሂማን ሰርቪስ ድረገጽን መጎብኘት ይችላሉ። የሜዲኬር ተጠቃሚ ለመሆን ብቁ መሆኑን ካረጋገጡ በኋላ ቀጣዩ እርምጃ ምን እንደሚሆን ሃንክ ዮንጂን ሲናገሩ ለመመዝገብ ቀላሉ መንገድ ዲፓርትመንት ኦፍ ሁማን ሰርቪስን ድረገጽ በመጎብኘት የሜዲኬር ማመልከቻን ዳውንሎድ ማድረግ ይቻላል። እንዲሁም ወደ የትኛውም ቢሮችን በመሄድ ማግኘት ይችላሉ። የማመልከቻ ፎርሙን ሞልተው ከጨረሱ በኋላ ከማንነት ማረጋገጫዋ ጋር አያይዘው ወደ ሰብዓዊ ግልጋሎቶች ማእከል መቅረብ ይችላሉ ብለዋል። በማከልም የህክምና አገልግሎት ለማግኘት የጤና ባለሙያዎችን ከመጎብኘት በፊት ቅድሚያ የሚያስከፍሉትና የማያስከፍሉትን መለየት ይገባል። በሁሉም ዘንድ ሜዲኬር ተመሳሳይ አሰራር የለውምና ተጨማሪ ክፍያ የሚያስከፍሉ ስላሉ በማለት የሜዲኬር ግልጋሎቶችን ሙሉ በሙሉ የማይጠቀሙ የሕክምና ባለሙያዎችን የሚጎበኙ ከሆነ ተጨማሪ ክፍያዎችን መክፈል ግድ እንደሚሰኙ አሳስበዋል። ይህን የሚፈጽሙ ከሆነና የባንክ አካውንቶም ከሜዲኬር ጋር የተያያዘ ከሆነ ከዚያው ከሐኪሞ ቢሮ ሆነው ከወጪ የተወሰነውን ተመላሽ እንዲያገኙ መጠየቆችን መሟላት ይችላሉ። ይሁንና የሐኪሞ ቢሮ ይህንን ግልጋሎት የማይሸፍን ከሆነ የሕክምና ወጪን ተመላሽ በግል መጠየቅ እንደሚችሉ ሃንክ ዮንጂን ሲያስረዱ፣ ሐኪሞ ያንን ግልጋሎት የማይሰጥ ከሆነ በሰብአዊ አገልግሎቶች ድረገጽ በኩል ራስዎ በኦንላይን የሕክምና ወጪውን ተመላሽ መጠየቅ ይችላሉ። አሊያም የሜዲኬር አፕን በጮሌ ስልኮ ዳውንሎድ በማድረግ ፎርሙን ማስገባት ይቻለውታል። የአፑ አንድ ማለፊያ ነገር ቢኖር ደረሰኞቹን ፎቶግራፍ በማንሳት በእጅ ስልኮ አማካኝነት ሊልኩልን መቻሎ ነው ብለዋል። ከእንግሊዝኛ ቋንቋ ውጪ የሌላ ቋንቋ እርዳታ የሚሹ ከሆነ እንደምን እገዛን እንደሚያገኙ ሲያብራሩ ዲፓርትመንት ኦፍ ሂማን ሰርቪስስ እንግሊዝኛ ለማይናገሩት መጠነ ሰፊ የቋንቋ ገልጋሎቶች አሉት። መድብለ ባህል የስልክ ዲፓርትመንት ውስጥ የተካተቱ የመድብለ ባህል ግልጋሎት መኮንኖችና ከአንድ ቋንቋ በላይ ተናጋሪ ሠራተኞች አሉን። የመድብለ ቋንቋ የስልክ አገልግሎቶቻችንን ጨምሮ የቋንቋ ድጋፎችን የሚሰጡ ከስድስት መቶ በላይ የሆኑ ከአንድ ቋንቋ በላይ ተናጋሪ ሠራተኞች አሉን ብለዋል። የቋንቋ ድጋፍ የሚሹ ከሆነ በ131450 የትርጉምና አስተርጓሚ ግልጋሎት ዘንድ መደወል ይችላሉ። የተወሰኑ የሥራና ሽርሽር ቪዛ ወይም የተማሪ ቪዛ ተጠቃሚዎች የሜዲኬር ሽፋን የላቸውም። እንዲህ ያሉ የሜዲኬር ሽፋን የሌላቸው ሰዎች ግዙፍ የሆስፒታል ክፍያ ወጪ ሲገጥማቸው ችግር ውስጥ እንዳይገቡ የግል ጤና ኢንሹራንስ ሊኖራቸው እንደሚያሻ ስቲፈን ዳኬት ሲያሳስቡ ሜዲኬር የአውስትራሊያ ዜጋዎችና ለቋሚ ነዋሪዎች የተሰናደ ነው። አዲስ መጤ ከሆኑ በተወሰነ መልኩ የሜዲኬር ሽፋን የሚያገኙ ሲሆን ከቶንም የሜዲካር ሽፋን ላያገኙም ይችላሉ። እንዲያ አይነት ሁኔታ ከገጠሞ የሕክምና ምርመራና የሆስፒታል ግልጋሎቶች ወጪውን ለመሸፈን የግል ኢንሹራንስ ሊኖረዎት ይገባል ብለዋል። ጥገኝነት ጥያቄ ሆነው ሜዲኬር ለመጠቀም ብቁ ያልሆኑ ከሆነ በየክፍለ ሀገሩ የሕክምና ወጪውን የሚሸፍኑ ጥቂት ድርጅቶች አሉ። ቪክቶሪያ ውስጥ ሺናግ ማክሽን በጤና ፕሮግራም ሥራ አስኪያጅነት የሚመሩት የጥገኝነት ጥያቄዎች ማዕከል አንዱ ነው። እኛ ዕድለኞችንን ቪክቶሪያ ውስጥ በክፍለ ሀገሩ መንግሥት መሪ መሠረት ጥገኝነት ጠያቄዎች የሕዝብ ሆስፒታሎችን ሜዲኬር ኖሯቸውም አልኖሯቸውም መጠቀም ይችላሉ። በዚህም መሠረት ቪክቶሪያ ውስጥ ሦስት የጤና ስፔሻሊስት ግልጋሎት ሰጪዎች አሉ። ሰዎችን ያለ ሜዲኬር ከሚያክሙት ውስጥ አንደኛው ሞናሽ የስደተኞች ጤና አገልግሎት ሲሆን ሁለተኛው የእኛው የጥገኝነት ጠያቄዎች ድጋፍ ማዕከል ነው። ሦስተኛው የጤና ግልጋሎት ሰጪው በብራንስዊክ የሚገኘው ካብሪኒ የጥገኝነት ጠያቂና ስደተኛ ጤና ማዕከል ነው በማለት የሜዲኬር ሽፋን ለሌላቸው ጥገኝነት ጠያቂዎች ነፃ ሕክምና የሚሰጡ የጤና ግልጋሎት ሰጪ ድርጅቶችን ነቅሰው አመላክተዋል። ተጨማሪ መረጃ የሚሽ ከሆነ የሰብአዊ ግልጋሎቶች ዲፓርትመንት ድረገጽን ሊጎበኙ ወይም ስለ ሜዲኬር ጠቅላላ መረጃ ለማግኘት በስልክ ቁጥር 132 011 መደወል ይችላሉ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሀሪክን ይጎብኙ።